የፈረንሳዩ ምርጫ ያልተጠበቀው ውጤት የፈጠረው አጣብቂኝ ይላል። በፈረንሳዩ ከቀኝ ክንፍ ወግ አጥባቂ ይልቅ ግራ ዘመሙ ፓርቲ ባለፈው እሁድ ምርጫ የበላይነት መያዙን ተከትሎ መንግስት ወደፊት የሚቀጥልበትን ፖለቲካዊ መፍትሄ ለማግኘት ውይይት ተጀምሯል። የፓሪስ ኦሎምፒክ ሶስት ሳምንታት ሲቀረው በተደረገው የእሁዱ ምርጫ የትኛውም ፓርቲ መንግስት ለመመስረት የሚያስችል ወሳኝ የበላይነትን ሳይዝ ቀርቷል። የአሜሪካ ድምጿ ሊሳ ብራያንት ከመዲናዋ ፓሪ ወጣ ብላ በምትገኘው ኒው ፕሌዛንት ከላከችው ዘገባ እንግድ ወልዴ እንደሚከተል ያቀርበዋል። የምርጫው ውጤት አብዛኞቹ ፈረንሳውያን የጠበቁት አልነበረም። የቀኝ ወጋ ጠባቂ ሳይሆን ግራ ዘመሙ ለኑቮ ፎን ፖፕሌር አዲስ ህዝባዊ ግንባር እንደማለት ነው የብሔራዊ ሸንጎውን አብዛኛ መቀመጫዎች ወስዷል። ጸረ መጤዎች ለሆነው ናሽናል ራሊ ትልቅ ሽንፈት ነበር። በመጀመሪያው ዙር ቀንቶት የነበረው የቀኝ ወግ አጥባቂው ናሽናል ራሊ በስተ መጨረሻው ውጤት የመሃሉን መንገድ የያዘውን የፕሬዝዳንት ኢማኑኤል ማክሮንን ሬኔሳንስ ተከትሎ በሦስተኝነት አጠናቋል። የማክሮን ፓርቲ ከተጠበቀው የተሻለ ውጤት ቢያስመዘግብም አንድ መቶ የሚሆኑ መቀመጫዎችንና የበላይነቱን አጥተዋል። ፕሬዚደንት ማክሮን ወደፊት እንዴት መቀጠል እንዳለባቸው እስከሚወስኑ ጠቅላይ ሚኒስትር ገብርኤል አታል ለጊዜው በስልጣናቸው ይቀጥላሉ። ለግራ ዘመሙ ድል ማድረግና ለቀኝ ወጋ ጥባቂው ሽንፈት ሪፐብሊካን ግንባር በሚል አውራ ፓርቲዎች የተፈጠሩት አንድነት አስተዋጽኦ እንዳደረገ በርካቶች ያምናሉ። ገዚኔ ዌበር ጀርመን ማርሻል ፈንድ በተሰኘው ተቋም ተንታኝ ናቸው። ግራ ዘመሞቹ አዲስ ሕዝባዊ ግንባርና ማክሮንን የሚደግፈው የቅንጅት ፓርቲ ሀንሳምብል ከሌሎቹ ጋር የትብብር ስምምነት የሚያደርጉበት ሁኔታ የመፈጠሩ እድል ከፍተኛ ነው ብዬ አስባለሁ። ወደ ቀኝ የሚያደላውን ግን መካከለኛውን መንገድ ይዘው የነበሩት ፕሬዝደንቱና አጋር ፓርቲዎች አሁን ወደ ግራ ማዝመም ሊኖርባቸው ይችላል ተብሏል። ማክሮን ለሰባት ዓመታት አድርገው የማያውቁትን ከፖለቲካ ተቀናቃኞቻቸው ጋር ማስተዳደር ሊኖርባቸውም ይችላል ተብሏል። የፖለቲካ ተንታኟ ገዚኔ ዌበር እንደሚሉት ማክሮን ዩክሬንን፣ የአውሮፓ ሕብረትን እንዲሁም ከአትላንቲክ ባሻገር ያለውን ትብብር የሚደግፈውን የውጭ ፖሊሲያቸውን ጠብቀው ሊቆዩ ይችላሉ። ከግራ ዘመሙ ጋር ትብብር የሚፈጥሩ ከሆነ ግን ማክሮን በሀገር ውስጥ የያዙትን ጡረታን እና ሌሎችንም ማሻሻዮች የተመለከቱ አጀንዳዎቻቸውን እንዲያቆሙ ወይም እንዲያዘገዩ ሊገደዱ ይችላሉም ተብሏል። የግራ ዘመሙንና የቀኝ ወግ አጥባቂውን ያፎካከረው የእሁዱ ምርጫ እንዲሁም ፈረንሳይ ውስጥ ያለው የፖለቲካ ክፍፍል ኑዊ ፕሌዘንስ በተሰኘችውና ከፓሪስ ወጣ ብላ በምትገኘው መንደር በግልጽ ተስተውሏል። ሉዊዝ ራጉ በመንደሯ ድምፅ ሰጥተዋል። ለግራ ዘመሙ ድምፅ ሰጥቻለሁ። እኔ እማምንባቸውን እሴቶች ይከተላሉ። ከአልጄሪያ ከመጡ ስደተኞች የተወለዱት የአኒና አከርኪኒም በዚሁ ስፍራ ድምፅ ሰጥተዋል። የቀኝ ወግ አጥባቂው ፓርቲ አካሄድ ያሰጋቸዋል። ሰዎች የሚያምኑባቸውን ነገሮች በመናገር ላይ ናቸው። በየቀኑ እያየነው ነው። ታሪክን አያስታውሱም። ይህ ያሳዝነኛል። የቀኝ ወጋ አጥባቂው ናሽናል ራሊ ለአሁኑ በውጤቱ ባይደሰትም በደርዘን የሚቆጠሩ መቀመጫዎችን በሕግ አውጪ ምክር ቤት አግኝተዋል። ከሶስት ዓመታት በኋላ በሚደረገው የፈረንሳይ ፕሬዝደንታዊ ምርጫም ብርቱ ኃይል እንደሚኖረው ይጠበቃል። ሊሳ ብራያንት ከፈረንሳይ ለላከችው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ